ጤና ይስጥልኝ አድማጮቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ነሐሴ 1 2014 ዓ ም የጋቢና ቪ መሰናደው ጀምሯል ዛሬም እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ይበጃሉ ያልናቸውን መርጠን ይዘንላቸዋል የደን ገረመው መሰናደውን እየመራው ንጉሱ ታምሬ በቅንብሩ አብረናችሁ እናመሻለን እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን bambino be ለምሽቱ ቀዳሜ ወዳደረግ ነው። ዘገባ እንሻገር። ተማሪ ቤት የኢትዮጵያን የትምህርት አሰጣጥ ለማዘመን ያለመ ተቋም ነው። ተቋሙ ከገጽ ለገጽ የጥናት አገልግሎት በተጨማሪም በዲጂታል የቪዲዮ ና የጽሑፍ ማስተማሪያዎች ለአንደኛና ለሁለተኛ ደረጃ ተማሪዎች እውቀት ያዳርሳል። ስለ ተማሪ ቤት የበለጠ ለመረዳት ሀብታሙ ስዩም የአገልግሎቱ መስራች ከሆኑት ሀብታሙ አሰፋን አነጋግሮ ነበር። ተማሪ ቤት የተመሰረተው አይ ቲንክ ሁለት ሺ አስራ ዘጠኝ ላይ መጨረሻ አካባቢ ነው። በእኛ 2011 ማለት ነው የተመሰረተበት። ዋና አላማውም ደግሞ አሁን ላይ ትምህርት ቤቶች እያደረጉ ያሉት ተማሪዎችን በዋናነት ለፈተናዎች ማዘጋጀት ነው፣ እና መማር የሚባለው ኮንሰርት ቀስቶ፣ አሁን ላይ ወላጅም፣ መንግስትም፣ ትምህርት ቤቶችም ሞር ትኩረት ሰጡ ለፈተናዎችን ስለማለት ነው። ለዛ ትምህርት ቤቶች የፈተና አዘጋጃ ሆኗል። በዋናነት የኛ ያየነው ፕሮብለም ስለዚህ፣ ተማሪዎች መማር አለባቸው። ፈተና የመማር አንዱ አካል ነው። ለዛ በዋናነት ይህን ችግር ፈትቶ ለማለፍ ነው። ፈተናን ብቻ ለማለፍ ያተኮረ የትምህርት አሰጣጥ ቀርቶ ተማሪዎች በቂ እውቀት እንዲያገኙ ማድረግ ነው ማለት ነው ዓላማው። የኛ ዓላማ እሱ ተማሪዎች መማር እንዲወዱ ማድረግ ያንንም እናድርጋለን ብለን የምናስበው ደግሞ የተማሪዎችን የመጠየቅ ፍላጎት እንደገና ስፓርክ በማድረግ ነው። ሚሽናችንም ቱ ስፓርክ ኤንድ ናርቸር ክዩሪዮሲቲ ነው። ተማሪዎች በተፈጥሮ ተማሪዎች ሳይሆን የትኛውም ሰው በተፈጥሮ ነገሮችን የመወር ነገሮችን የመረዳት ፍላጎት አለው እና ለዛ ነው ገና ሕፃን እያለን ጭቃውን ለመንካት እሳትን ቁስ ነገርም ለመያዝ ህጻናት በጣም ይረራሉ። ከዛ ልክ ማውራት ሲጀምሩ ጥያቄዎቻቸውን ውጭ የዚህ ልጅ ጥያቄ ሰለቸኝ እስከምትባል ድረስ በላጅ እስኪል ድረስ ጥያቄያቸው በጣም ብዙ፣ የማወቅ ፍላጎታቸው ብዙ ነው። ከዛ ያቸው ትንሽ ከፍ እንዳለ ትምህርት ቤት ይወሰዳሉ። የመጠየቅ ፍላጎት መርሸር መደረጉ መመገቡ ይቀርና አስተማሪው ጠያቂ ተማሪው መላሽ ይሆናል። ስለዚህ ሁሉም ክላሱ የሚሽከረከረው በመምህሩ ጥያቄ ነው። ያ ጥያቄ ለተማሪው ሬሌቨንት እናድርገውም አይባልም። የተማሪውን ጥያቄ ለመመለስ የሚሞከር የለም። ሙሉ ፎከስ የሚያደርገው የሆነ መጽሐፍ አለ፣ ያን እዛ ላይ ያሉትን ጥያቄዎች ሆናል ማለት ነው። ይህን ሁኔታ ለመቀየር ያስቀመጣችሁትን ግብ የእናንተ ተቋም በምን መልኩ ነው እየተገበረ የሚገኘው? እንግዲህ አሁን የነገርኩ ስቶሪ አለ። በዛ ስቶሪ ውስጥ በተቻለ መጠን አርሊ ኢንተርቪን እናርግ ነው ለተማሪዎች። ስለዚህ እነዛን ለማድረግ የምንሞክረው ደግሞ በሁለት መንገዶች ነው። የመጀመሪያው የላርኒንግ ፕላትፎርም ነው ለማዘጋጀት እየሞከርን ያለ ነው። ሁለተኛ አሁን ላይ አክቲቭ ሆኖም አዲስ አበባ ውስጥ እየሰራ ያለ የቱቶሪንግ ፕሮግራም አለ። ስለዚህ በእነዚህ በሁለቱ በመጠቀም ቱቶሮቻችንን ትሬን በማድረግ አሁን በነገርኩ ሲስተም ሞጁል አለ። በዛ ሲስተም ተማሪዎችን እንደቁ ማድረግ እንዴት ይቻላል፣ እንደገና ደግሞ ትምህርት የሚባለውን ነገር ደስ በሚሉ ጥያቄዎች መልክ እንዴት ማዘጋጀት በሆነ ጥያቄ ዙሪያ የሚያጠነጥን የመማር ሴሽኖችን ቤት ማዘጋጀት ይቻላል በሚለው ዙሪያ ትሬኒንግ ትሬን ካርድ ናቸው። በኋላ እነሱን እንግዲህ አዲስ አበባ ውስጥ በተለያዩ ቦታዎች ላይ የምንመደባቸው የምሰጧቸው ትምህርቶች ከየት እስከየት የሚያጠቃልሉ ናቸው? የእድሜ ገደብ አለው? ያጠቃላይ የትምህርት አድማሱ ከምን እስከምን የሚያካትት ነው? አሁን ላይ የምንሰራው ከኬጂ ጀምሮ ከኪንደርጋርተን ጀምሮ እስከ አስራ ሁለተኛ ክፍል ድረስ ያሉትን ተማሪዎች ነው። በዚህ ሬንጅ ውስጥ ያሉትን ተማሪዎች ነው። የዩኒቨርስቲውን የማካተት ሀሳብ የለንም ለጊዜው። ስለዚህ እነዚህም ከኬጂ እስከ አስራ ሁለተኛ ክፍል ያሉ ተማሪዎችን ነው። አሁን ላይም ምን ሰፖርት የምናደርገው ወደፊትም እንቀጥላለን ብለን የምናስበው በዋናነት በዚህ ውስጥ ነው። ትምህርቶች የሚሰጡበት ፎርማት ወይንም ደግሞ ቅርጽ ምንድን ነው? የመጀመሪያው ቱቶሪንግ ያልኩህ በዋናነት ሆም ቱቶሪንግ ላይ ነው የምንሰራው እኛ ትሬንድ የተደረጉ ቱቶሮች አሉ። ስለዚህ እነሱ የወላጆ ቤት በመሄድ ነው ዋን ቱ ዋን ሴሽኖች ናቸው በዋናነት ዋን ቱ ቱ ሴሽኖች ይኖራሉ። ከዛ ብዙ ጊዜ አይበልጥም በዚህ አመት ስንሰራ የነበረው ከዛ ባለፈ ግን እኛም በጣም ፕሮሚሲንግ ነው ብለን የምናስበው በደንብ አምቢሼስ ሆነን የምንሰራበት ያኔም ስንጀምር የጀመርነው ለኢለርኒንግ ፕላትፎርም ነው። በዋናነት ለዛ ኢለርኒንግ ፕላትፎርሙ ሌክቸር ቪዲዮዎችን ይዛል። በኢትዮጵያ ካሪክለም በዋናነት ቤዝ ያደረገ በኢትዮጵያ ካሪክለም ላይ በእንግሊዝኛ በአማርኛና በኦሮሞኛ ለመስራት ነው እየሰራን ያለነው፣ ሌክቸር ቪዲዮዎች ማለት ነው። ከዛ በተረፈ ተማሪዎች ራሳቸውን ቴስት የሚያደርጉባቸው ኩዞች ይኖሩታል፣ ሌክቸር ኖቶች ይኖሩታል። ስለዚህ እነዚህን የያዘ ነው። በስካሁኑ ሂደት ምን ነበረ የገጠማችሁ ፈታኝ ነገር እንዴት አድርጋችሁስ እየተወጣችሁት ነው? መጀመሪያው አሁን አሁንም እያደረገ ያለው ችግር ካሪኩለም ይቀይራል ተብሎ ነበር ኢትዮጵያ ውስጥ። በዛ ምክንያት በነበረው ቀልተቢዎች በነበረው ቴክስት ቡኮች ሌክቸር ቪዲዮችም ማዘጋጀት አልቻለም ነበር። ስለዚህ አሁንም ኔክስፒርም ኦንላይን እንደምንረዳው ከተለያዩ ትምህርት ቤቶችም እንደገባን መሰረት ኔክስት ተርም ይተገበር አይመስለኝም። ስለዚህ አሁን ትልቁ ችግር እሱ ነው። ሌክቸር ቪዲዮ ስሰራ ትልቅ ፕሮዳክሽን ነው። ስለዚህ እሱን ሙሉ ሰርተ አንድ አመት ከቆየ በኋላ ብቻ ካሪኩለም የሚቀየር ከሆነ ትልቅ አሳ ቢዝነስ ትልቅ ችግር ነው የሚሆነ ወይ ያለ ይቀጥላል አልተባለ ወይ ደግሞ አዲሱ ቶታሊ ፋንክሽን ማድረግ አልጀመረም። ስለዚህ አሁን ያለን ትልቁ ፕሮብለም እሱ ነው። ሁለተኛው ፕሮብለም ያው እኛ ጋር እንደሚታወቀው የኢንተርኔት ተደራሽነቱ የወረደ ነው በጣም እና ደግሞ የዳታ ኮስት በጣም ትልቅ ነው፣ አይደለም ሌክቸር ቪዲዮዎችን በሞባይል አፖች ለመጠቀም ዝም ብሎ ሶሻል ሚዲያዎችን ጉግል ሰርች ለማድረግ ራሱ ቀላል አይደለም እኛ ጋር። ስለዚህ ያ የዳታ ኮስት ትልቅ ኢንፍሉንስ ይኖረዋል ቪዲዮችን ስለሆነ ማለት ነው በዋናኝነት እኛ የምናሰራቸው በሞባይል አፕ እና በዌብሳይታችን የሚታየን አሁን ላይ አዲስም ቴሌኮም ሳፋሪኮም የገባ ስለሆነ ቴሌም ባየነው መሰረት ከጊዜ ወደ ጊዜ በደንብ እየቀነሰ ነው የዳታ ኮስትን። እሱ የተጠረሰ ነው ብለን እናስባለን። ፔኔትሬት ለማድረግ በጣም ያግዘናል። ፓርትነርም እናደርጋለን ብለን እናስባለን አዲስ ከገባውም ቴሌኮም ጋር እንዲሁም ከኢትዮ ቴሌኮም ከመለየታችን በፊት የመጪ ዘመን እቅዳችሁ ምንድን ነው? ምን ልታደርጉ አስባችኋል? በቀጣይ ዓመታት ውስጥ የተማሪዎቻችሁ ቁጥር ሂደትስ ምን ላይ ይገኛል? እየጨመረ ነው ወይስ ደግሞ ከጀምራችሁበት ጊዜ በኋላ መቀዛቀዝ አሳይቷል? ምን ይመስላል? በቀጣይ ዓመትም እንግዲህ እንዳልኩ ካሪክለሙ የመቀየሩ ተስፋ በቀጣይ ዓመት የመቀየር ተስፋ ማይኖረው ከሆነ ፎከስ አድርገን መቀጠል ምንችለው እንደ ቱቶሪንግ ላይ ነው። ስለዚህ ቱቶሪንጉን በደንብ ስኬል አፕ እናደረጋለን ብለን እናስባለን። በቀጣይ ዓመት ሞር ተደራሽነት ይኖረዋል ብለን እናስባለን። በዚህ ዓመት ወደ መቶ የሚጠጉ ወላጆች ብቻ ነበር ያዝ ነው፣ እንዳልኩ እንደ ቴስት ትሪያል ነበር የነበረው። ስለዚህ ከዛ ፕሮብለሞች ተነስተን ሞር ስኬል ለማድረግ ነው ቱቶሪንግ የምናስበው። ግን ካሪክለሙ በዚህ ሰዓት በትክክል ይጀምራል የሚለውን ማረጋገጥ ከቻልም ግን ወደ ኢለርኒንጉ በሙሉ አቅማችን ለመግባት የኛን ፓሽን እሱ ነው። ደስተኛ መሆነ እነሱን የጠበቅን ያለ ነው። እጅግ በጣም አመሰግናለው። ሀብታሙ አሰፋ ተማሪ ቤት ስለተሰኘው በኤሌክትሮኒክ ትምህርት ዘርፍ ከፍተኛ አስተዋጽኦ ለማድረግ ስላቀደው ድርጅት ሀሳብን ስላካፈልከን በእጅጉ አመሰግናለሁ። መልካም ቀን ይሆንልን። መልካም እድል ግጠማችሁ። በጣም አመሰግናለሁ። እኔ ቪኤ ስላቀረባችሁና ስላቀረባችሁ እና ወላጆችም ለሌሎችም ለእኛ ከስተመሮችም እንዲሁም አጋር ሊሆኑ ለሚችሉ አካላት ስላስተዋውቃችሁ እና አመሰግናለች። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የእሁድ ምሽት መሰናዳችን ነው በመከታተል ላይ የምትገኙት አብራችሁን ስለሆናችሁ እናመሰግናለን። ከየሚማሩባቸው የተለያዩ ዩኒቨርሲቲዎች ለእረፍት የወጡ የትግራይ ተወላጅ ተማሪዎች በመንገድ መዘጋትና በመጓጓዣ አገልግሎት አለመኖር ምክንያት የሚሄዱበት ማጣታቸውን በዚህ ሳምንት ተናግረዋል። ትምህርት ሚኒስቴርና የሚመለከታቸው አካላት ባሉበት ቦታ እንዲያግዟቸው ወይም ደግሞ ቤተሰቦቻቸው ወደሚገኙበት ትግራይ ክልል እንዲወስዷቸውም ጠይቀዋል። ሚኒስቴር በበኩሉ ዩኒቨርሲቲዎች ተማሪዎቹን ለማቆየት የሚያስችል በጀት እንደሌላቸው ገልጾ ወደ ትግራይ ክልል ለመውሰድ ግን ከሚመለከታቸው አካላት ጋር ምክክር እንደሚያደርግም አስታውቋል። የገብረ ሚካኤል ገብረ መድህን ዘገባ ቀጥሎ ይቀርባል። ለደህንነታቸው እንደሚሰጉ ገልጸው ስማቸውን መናገር ያልፈለጉ የትግራይ ተወላጅ ዩኒቨርሲቲ ተማሪዎችና ተመራቂዎች በአስቸጋሪ ሁኔታ ውስጥ እንደሚገኙ ይናገራሉ። የሚማርበትን ዩኒቨርሲቲ ስም እንዳይጠቀስ የጠየቀ አንድ ተማሪ የሚሄድበት ማጣቱን ገልጾ ተማሪዎቹ ይገኙበታል ያለውን ሁኔታ አስረድቷል። ግማሾቹ ቀን ስራ እየሰሩ ነው ያሉት፣ የቀን ስራ እየሰሩ በራሳቸው ሰርቫይቭ ያደርግ ነው ያሉ፣ ግማሾቹ ሴቶችም ያው ቀን ስራ እየሰሩ እንደዛ፣ ሴቶችም ሌሎችም ወደ ገዳም ሂደው እየኖሩ ነው ያሉት። ምንድን ነው ምክንያታቸው? ያው እዚህ ካፌ የሚበላ ስለተከለከሉ ሰዎች ሄዱ። ሌሎቹም ከዩኒቨርሲቲዎቹ ከወጡ በኋላ ምን አይነት ችግሮች እየገጠሟቸው እንደሆኑ እንዲህ በማለት ይገልጻሉ። ከተመረቅን በኋላ ከሳምንት በኋላ የተመረቅንበት ዩኒቨርሲቲ ያለውን አገልግሎት አብቅተዋል እና ወደ የመጣችሁበት እንድትሄዱ ብሎ ወረዲ እንድንወጣ ተደርገናል። እንደምታውቀው የሀገራችን የሰሜኑ ክፍል ጦርነት ከጀመረ ብዙ ቀኑ ነው። ከቤተሰብ ከተለያየን በጣም ብዙ ጊዜ ተቆጥረዋል። ታ በማይሰጥበት ቤተሰብ ድምጽ እንኳን መስማት በሚቸግርበት ጊዜ ያለውን ሁኔታ ለመግለጹ በጣም የሚከብድ ነው የሚሆነው። በእርግጥ በሚበላ ደረጃ በጣም እየከበደን ነው ያለው ጀስት ከዚህ በኋላ ሰርቫይቭ ልናደርግ ሁሉ ሉላንችል ስለምንችል በጣም ከባድ ሁኔታ ላይ ነው ያለ ነው እና ይሄ መንግስት ተረድቶልን አንድ ነገር ቢያደርግልን ነው ምንፈልገውኛል። ተማሪዎቹ ከዩኒቨርሲቲዎቹ ከመውጣታቸው በፊት ለሚመለከታቸው የተቋማቱ ኃላፊዎች ጠይቀው እነሱን ለማቆየት የሚያስችል በጀት እንደሌለ እንደተነገራቸው ተናግረዋል። ካፌም እንዲፈቀድልን፣ ዶርም እንዲፈቀድልን፣ ሁሉም መንገዱ እስከሚከፈት ድረስ እዚ እንድንቆይ እንጠየቅናቸው ግን እስካሁን ያቀረብነው ምንም መፍትሄ የለውም። ካፌ ያው መግባት አንችልም። ብዙ ጥያቄዎችንም ጠይቀናል ለዩኒቨርሲቲው የመጣንበት አካባቢ ምስቅልቅል ደረጃ እንዳለና መሄድ እንደማንችል አብራርተን የምንቆይበት አትሊስት ስራ እንኳን እስከምንፈልግ እንዲታገሱን ጠይቀን ነበረ። በግልጽ ማለት ነው ዩኒቨርስቲታችሁ በጀትን ስለዘጋ ብሎ የእኛ ዩኒቨርስቲ የልሎቹም እንደነገሩን እንደተዘጋን ነው እንዲ ብሎ ውጡ ብሎ ምንም ረዳን ሰውም እንደሌለም ነው የምናመለክተው። ስለ ተማሪዎቹ ሁኔታ የተጠየቀው ትምህርት ሚኒስቴር በበኩሉ ተማሪዎች በዩኒቨርሲቲ መቆየት የሚችሉት ለአስር ወራት ብቻ መሆኑን ገልጾ ለእነዚህ ተማሪዎች የተለየ የሚደረግ ነገር እንደሌለ አስታውቋል። በሚኒስቴር መስሪያ ቤቱ የከፍተኛ ትምህርት ልማት ዘርፍ የአስተዳደር ጉዳዮች ኃላፊ የሆኑት አቶ አብዶ ናስር በጉዳዩ ላይ ምላሽ ሰጥቷል። በህጉ መሰረት መደበኛ ተማሪዎች ዩኒቨርሲቲ መቆየት የሚችሉ አስር ወራት ነው። እነኚህ ተማሪዎች እናቆይ ብንልም የክረምት ተማሪዎች አሁን ወደ ተለያዩ ዩኒቨርሲቲ የሚገቡበት ወቅት ነው። በትግራይ ክልል ሲማሩ የነበሩ የክረምት ተማሪዎች በሀገሪቱ ዩኒቨርሲቲ ላይ ነው ዲስትሪቡት ያደረጉ። ይሄ ደግሞ በዩኒቨርሲቲዎቻችን ላይ ጫና አሳድረዋል። ይሄ እነኚህ ተማሪዎች እናቆይ ካልናቸውም የክረምት ፕሮግራም ላይ ማስተጓጓል ይፈጥረው የባጀት ችግር ስላለ ዩኒቨርሲቲዎቻችን እነኚህም ማስተናገድ የሚችሉበት አቅምም የላቸውም። እዚህ ሁለት ወር ውስጥ ማቆየት ቢሆን ቢሆን ዩኒቨርሲቲዎቻቸው ክረምት ተማሪዎችን እየተቀበሉ ቦታ ካላቸው ቦታ ካላቸው ትሪት የሚያደርጉበት ምንስ ካላቸው እሱ ብተባበሩ እንደ አንድ ዜጋ የሚጠበቅባቸው ጉዳይ ነው ብዬ አስባለሁ። በሌላ በኩል በስጋት ምክንያት ወደ የተመደቡበት ዩኒቨርሲቲዎች ያልሄዱ ተማሪዎችም እንዲሁ ችግር ላይ መሆናቸውንና ትምህርት ሚኒስቴርም ይህንን ችግር ሊቀርፍላቸው እንዳልቻለ ገልጸዋል። ከነዚህ አንዱ የሆነ ተማሪ እንዲህ ይላል። ከአምና ከ2013 አንስተን ነው አሁን የተቸገርን ያለ ነው። ከዛ ጀምሮ ወደ ካምፓስ አልሄዳችሁ ምንድን ነው ምክንያታችሁ? የጸጥታ ችግር ነው። በጸጥታ ችግር ነው እዛ ጋር ያልሄድ ነው ችግር ነው። ከአንድ አመት በላይ ሆኗናል። በጣም አዳጋች ያለው ያው ሁኔታው ምንም መፍትሄ ሊሰጠን አልቻለም። እሱ ሊያግዘን እንኳን አልቻለም። የትምህርት ሚኒስትር አቶ አብዱ ናስር ለዚህ የሰጡት ምላሽ እስካሁን ድረስ እንዲህ የሚል ጥያቄ ባይቀርብም ማንኛውም ቅሬታ በአግባቡ የሚፈታበት አሰራር አለም ብለዋል። ለደህንነት ስጋት አለ ያለበት ቦታ ነው የተመደብኩት መፍትሄ ይሰጠን ብሎኝ አቅርቦ ምላሽ እኛ ጋር አቅርቦ ምላሽ አጣም የለም

ተማሪዎቹ ከሚመለከታቸው አካላት መፍትሄ እንሻለን በአስቸኳይ ሊቀረፉልን የሚገቡ ችግሮች አሉብን ይላሉ። እዚህ ባለንበት መፍትሄ የማይሰጠን ከሆነ ወደ ቤተሰቦቻችን ውሰዱን የሚል ጥያቄ ማቅርበዋል። ወደ ሀገራችን እንግባ፣ ምናንተ ውሰዱን፣ አድርሱን ምናምን ብንላቸው ጭራሽ ማይታስ መገባ እንደዛ ማድረግ አንችልምን ያሉ ሌላ ሚኒስት በማለት ዚህ ግቢ ማቆየት የማይችል ከሆነ ወይም ደግሞ ሌላ ሚኒስት ማያገልን ከሌለ ቢያንስ ትራንስፖርት እንኳን ራሶች ወደ ቤታችን እንዲሰኝን እንፈልጋለን። ሌላ እንኳ ባይ ያደረግልን ማለት ነው። የከፍተኛ ትምህርት ልማት ዘርፍ የአስተዳደር ጉዳዮች ኃላፊው አቶ አብዶ ናስር ቤተሰቦቻችን ወዳሉበት ወደ ትግራይ ውሰዱን የሚለውን ጥያቄ ከመንግስት ጋር ሆነን የምናየው ይሆናል ብለዋል። ትምህርት ሚኒስቴር እንደ ትምህርት ሚኒስቴር እንደ ተቋም ከመንግስት ጋር ከቀይ መስቀል፣ ከሌሎችም ጋር ተባብሮ ወደ ቤተሰቦቻቸው እንዲመለሱ ማድረግ ችግር የለው። ከዚህ በፊትም ሲያስወጣ ነበር ዛ ጦርነቱ ያለበት እንደ ትምህርት ሚኒስቴር ከመንግስት ጋር በመነጋገር ከሚመለከታቸው አካል መነጋገር አጭርም ሆን አጭር ጊዜም ሊያልፍ ይችላል። በረጅም ጊዜም ሊከናወን ይችላል። እንደ ሁኔታው እንደ ባህሪው ነው። እሱ መድረግ ይቻላል። በ2013 ዓ ም በትግራይ ክልል ጦርነት እንደተቀሰቀሰ በክልሉ ባሉ አራት ዩኒቨርሲቲዎች ይማሩ የነበሩትን ተማሪዎች ትምህርት ሚኒስቴር ከቀይ መስቀል ጋር በመተባበር ወደ ቤተሰቦቻቸው መመለሱን መዘገባችን አይዘነጋም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ከጋቢና ጋር ናቸው ያላችሁት። ዝግጅታችን ይቀጥላል። የኢትዮጵያ ዘመናዊና ባህላዊ ውዝዋዜ አሰልጣኝ ታደሰ ገብሬ ወይም በመድረክ ስሙ ጃክሰን ከ15 ዓመታት በላይ አካል ጉዳተኞችን በውዝዋዜ ሲያሰለጥን ቆይቷል። ጃክሰን ከሁለት ዓመት በፊት ባጋጠመው የጀርባ ጉዳት ምክንያት ከመድረክ ርቋል። ጃክሰንና ካሰለጠናቸው ወጣቶች መካከል አንዱን አነጋግሬ ያሰናዳሁት ዘገባ በዚህ ሳምንት ከተደመጡ ጥንቅሮቻችን መካከል አንዱ ነበር። ቀጥሎ ይቀርባል። ለረዥም ዓመታት በባህላዊ ውዝዋዜ እና በዘመናዊ ዳንስ አሰልጣኝነት ሰርቷል። የዛሬው እንግዳችን ታደሰ ገብሬ ወይም በመድረክ ስሙ ጃክሰን እጅግ ብዙ የዳንስ መድረኮችና የሙዚቃ ክሊፖችም ላይ ተሳትፏል። በተለይም ደግሞ ኢትዮጵያን አይዶል ላይ በዳንስ ዳኝነቱ፣ እንዲሁም የሚያደርጋቸው በነበሩ እንቅስቃሴዎች ብዙዎች ያስታውሱታል። ጃክሰን ከዚህ በተጨማሪ ግን በዋናነት አካል ጉዳተኛ ወጣቶችን ለዳንስ በማሰልጠን ይታወቃል።

ጃክሰን ላለፉት አስራ አምስት ዓመታትና ከዛም በላይ በዳንስ አሰልጣኝነት የሰራ ሲሆን በእነዚህ ጊዜያት በክፍያ ጉዳት አልባዎችን እያሰለጠነ ጎን ለጎን ከዛ በሚያገኘው ገቢ ደግሞ በነፃ ለአካል ጉዳተኛ ወጣቶች የዳንስ ስልጠና እየሰጠ ወደ መድረክ ሲያመጣ ቆይቷል። ለዚህ ሀሳቡ መነሻ የሆነው ታዲያ የልጅነት ዘመኑ እንደሆነም ይገልጻል። መጀመሪያ እድገቴ ህፃናት ማሳደጊያ ነው፣ የመንግስት ቤት እንደሚባለው ማለት ነው እዛ ውስጥ ነው ያደኩት። የተለያዩ ጽኖ ማሳደጊዎች አሉ። የሚመጥ እንደ ቅድሚያ ሰው የተለያየ ነው። እዛ ውስጥ ደግሞ አካል ጉዳተኞች አሉ። እና በዛ ውስጥ እኔ እዛ ሁ ክነታ ብዛት ላይ ሳተፍ ነበር። ዘፈንም፣ ሰርከስ፣ ኳስ እንደዚሁ ውዝዋዜዎች ሞክር ነበር፣ ውስጥ ሆኝ ሳተፍ ነበር። እና እዛ ውስጥ ሆኝ ነው ንትላጭቁት። በዛ ውስጥ አካል ጉዳተኞች ነበሩ፣ አብሮኝ የሚያድጉ ማለት እና እና ከታጠቅም በኋላ ሆስቴል የሚባል ወንዶች የሚኖሩበት ላይ ምናምን ላይ ከዛ አይተው ልጆች የተባረጉ ማለት ነበር። ከመቶ ምናምን ሰው ወደ ሀያ አንድ ብር

አካል ጉዳተኞችን ባህላዊና ዘመናዊ ውዝዋዜ ማሰልጠኑ እሱ በነጻ ቢሰራውም ወጣቶቹ ግን ፍላጎት ኖሯቸው በትራንስፖርት ክፍያ እጥረት፣ በስልጠና ቦታ አለመመቸትና በሌሎችም ተጓዳኝ አካል ጉዳተኛውን እያስተጓጎሉ ባሉ ችግሮች ምክንያት በአመት እስከ ሀያ የሚደርሱ ሰልጣኞች ጀምረው አራት ወይም ስድስቱ ብቻ እንደሚመረቁ ይናገራል። ይሁን እንጂ ባለፉት አመታት ውስጥ እራሳቸውን ችለው በውጭ ሀገራት በዳንሱ ላይ የሚሳተፉ እንዲሁም በሀገር ውስጥም በዳንሱ ላይ የሚንቀሳቀሱ ግብረሰናይ ድርጅትን የከፈቱ ልጆችንም ማፍራት ችሏል። ይህንንም ትልቁ ስኬቴ ነው ይላል። ከነዚህ ወጣቶች መካከል አንዱ የሆነው ካቲም የአካል ጉዳተኞች የዳንስና የኪነ ጥበብ ቡድን መስራች ወጣት አማኑኤል ሰለሞን አንዱ ነው። በእግር ጉዳት ያለበት አማኑኤል ዳንስ የጀመረበትን አጋጣሚ ያስታውሳል። እኔ ማደጋ ላይ ነበር ያደግኩና ብዙም ስለ አካል ጉዳተኝነት ያለ የሳሳተ ግንዛቤ ምናምን የሚባል ነገር የለም። የቤት ውስጥ የመገለል ማህበረሰብ ጋር የመገለል የሚባል ስሜት አልነበረም። ነበርና ጃክሰን ሌሎችን ከኛው በፊት የሚያሰራቸው አካል ጉዳተኞች ነበሩ እና እዛ ጊቢ ላይ ማሳደጊያ ላይ ያሉ እዛ ደርሰው ጃክስን ጋር ደርሰው ሲመጡ ሰው ሲደንሱ ስናይ ስናይ አብረን ደስታችንን ምናምን እንገልጻለን በነፃነት ማለት ነው። ከዛ ሁለት ሺህ ላይ ምን አለ ጃክን ባገኘው የሚል ስሜት አደረብኝና በሰው በሰው አስተላለፍ ያገኘት ው እንደም የመጀመሪያ ቀን ላይ ስንሰራ ስቀላቀል ው ሶስት ሳምንት ሰራው ና ለብቻ ያሰራን እንደን ከሌሎቹ ጋር ሲከላክለን ሰላሳ ሴቶች ነበሩ። አካል ጉዳተኛ ሴቶች እኔ ብቻ ነበር አንድ ወንድ የነበርኩት እነሱ መሀል ያው ቲንሹ ምን የነበርኩ ና የመጀ የውጭ ህይወቴ እነሱ ጋር እዛ ነበር የሚጀምረው ከማሳደጊያ ውጪ ያው ትምህርት ቤት አንደ በርግድ ከዛ ግን ስጀምረው በጣም ላይክ ኮንፊደንስ እንዲኖረኝ መተማመኔ ከጥንካሬ ጋር እንዲሆን የምልሽ ማንኛውም ቦታ ላይ በፊት ለምሳሌ አሁን ከኔ ይልቅ ሌሎቹ ላይ ያለውን ተጽዕኖ ብነግርሽ ካፌ ላይ ለብቻቸው መቀመጥ ቻቸው መሂድ እንደዚህ፣ ሰው ረጅም እይታ ሳያቸው ላይክ ባላንስ አጥተው መውደቅ እንደዚህ፣ በተለይ ትላልቅ መድረኮችን መስራት ከጀመርም በኋላ አሁን የምልሽ ነገሮች በሙሉ መቀረፍ ከጀመሩ ይደበቃ መንገድ ላይ ሰብሰብ ብለን እንሄዳለን። ምንም አይመስላቸውም። ለብቻቸውም ካፌ ላይ ይቀመጣሉ፣ ምናምን በተለይ ለእኔ ትራንስፖርት እንደልብ እንድጠቀም አውቶብስ ላይ ታክሲ ላይ እንደልብ እንድጠቀም ማለት ነው። እንዲንቀሳቀስ እንዲሄድ ምናምን አድርጎ ማለት ነው። አማኑኤል ተቋማቸው ጃክሰን ጋር ተለማምደው በወጡ በስድስት አካል ጉዳተኞች ተመስርቶ አሁን ላይ ከጉዳት አልባዎች ጋር በመሆን እየሰራ መሆኑንና በራሱም ተግዳሮት እንዳሉበት ይገልጻል። ይሁን እንጂ ለድርጅታቸው መመስረትም ሆነ ለኢትዮጵያን አካል ጉዳተኞች የዳንስና ውዝዋዜ እድገት የጃክሰን ተጽዕኖና ውለታ ትልቅ ነው ይላል። ጉዳት አልባ ነው እሱ እንደምናውቀው ጉዳት አልባ ሆኖ ሁሉ የአካል ጉዳተኞችን የጉዳት አልባዎችን በቃ በአካል ጉዳተኛ ጋር ሁሉ ንስሳሪ ሀሜት አለና፣ ስለዚህ ግን እሱ ይህንም ሁሉ ሀሜት ተቋቁሞ የሰጠውን መክሊት ይዞ አካል ጉዳተኞችንም መስማት የተሳናቸውንም የአእምሮ ርገብስነቶችንም አይነስውሮችንም ያላዳረሰው የለም እና ሁሉም ኪነ ጥበብ ላይ በትልቅ ዘርፍ እንዲኖራቸው እንዲሰሩ ያለምንም ክፍያ ሳያስከፍል ያስከፍል። እንደውም እሱ ነበር በፊት ትራንስፖርት ሳይኖረን ሲቀር እራሱ እየከፈለን ማለት ነው፣ ለኛ በረሚያርቱ እንዳንለቅ እንደዛ ነበር የሚያደርግ የነበረው ሰው። ጃክሰን ትልቅ ባለ ውለታችን ነው። እሱ ባይኖር ኖሮ አካል ጉዳተኞች ኪነ ጥበብ ላይ ያለን ተሳትፎ በጣም ያነሰ እና ምንም ዜሮ ነበር የሚሆነው። ጃክሰን ባለፉት ሁለት አመታት ውስጥ የዲስክ መንሸራተት አጋጥሞት በሕክምና ላይ የሚገኝ በመሆኑ ከስራ ገበታው እንደ ራቀ ይናገራል። ራስን ማስቻለም ጨምርሶ ነ የሚንትን ራሳቸውን ስለዋል ሁሉም ጉሩፕ ራሳቸው ችለን ተፈጠቅም ፐርፎርም ያደርጋሉ።

ይህ እነዚህ ነገሮች ላይ ቻለንጆች ሆኑብኝ። በአሁኑ ሰዓት ስለ ራሴ ትሬት ማድረግ እንትን ማድረስ ነው። አንዳንድ ሰዎች ባላቸው አቅም ያግዙኛል እና በዚህ ውስጥ ነው ያለሁት። አሁን ቁጭ ብዬ እራሴን ትሬት የሚያደርጉኝ አንዳንድ ሰዎች፣ ሳንቲም ጣል የሚያደርጉኝ ሰዎች፣ በሱ ነው እንትን ያደረኩት እያደረኩት ያለሁት ያው ለሰው ኖሮች እራሴ ትንሽ አዳፍሬ ብዙ ጊዜ ሲደርስ ጃክሰን በቅርቡ በብሔራዊ ቲያትር የአይምሮ እድገት ውስንነት ያለባቸው ህጻናት የዳንስ ትርኢት ሲያሳዩ የተገኘ ሲሆን ልጆቹ እሱን በማየታቸው ያሳዩት ደስታ ወደ ስራው እንዲመለስ እንደሚያጓጓውም ይገልጻል። እስከዛው ድረስ ግን ኑሮን ለመግፋት የሚያስችለው ድጋፍ በሚያሻው ሁኔታ ላይ ይገኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ናይጄሪያዊው ሰዓሊ አርቲስት አይዛኪ ኢኬሌ የሰዎችን ምስለ ገጽ በመሳል ታዋቂነትን አትርፏል። ከሰሞኑም በዩናይትድ ስቴትስ ዴንቨር ኮሎራዶ ግዛት ስራዎቹን ለእይታ አቅርቧል። የስኳት ስተርንን ዘገባ ቀጥ እያቀርብላቸዋለሁ። አይዛክ ኢኬሌ ስዕሉ ላይ በሚያሰፍራቸው ጥቃቅን ነገሮች ላይ ያተኩራል። የከሰልና ግራፋይት እርሳሶችን እንዲሁም ደግሞ ስስ የመቀላቂያ ብሩሾችን በመጠቀም የሰዎችን መልክ የሚያሳዩ የገጽታ ስዕሎችን በእርሳሱ ያስቀምጣል። የስዕሉ ላይ ጥላ ስዬ ጨርስና፣ ከዚያ በኋላ አንድ ሰው ሲያየው ስዕል ብቻ እንዳይመስለው እንደ ጸጉርና አይን ያሉ ዝርዝሮችን መጨመር ጀምራለሁ። ማሳካት የምፈልገው ይህንን ነው። የኢኬሌ ስራ ፋሽንና ዳንስን ያካተተ በምዕራብ ዩናይትድ ስቴትስ ዴንቨር ከተማ የባህላዊ ምስል ትዕይንት አካል ነው። የሙዚየሙ ስራ አስኪያጅና ተቆጣጣሪ ሻና ሼልቢ የኢኬሌ ክህሎት የእርሳስ ስዕልን ከፍ ያደርገዋል ትላለች። ምናልባት የአንድ ሰው ምስል ብቻ መስራት በጣም ቀላል ሊሆን ይችላል። ነገር ግን እሱ ይህን የሚሰራበት መንገድ የሚያስደንቅ ዘዴ ነው። ኢኬሌ በናይጄሪያ ዋና ከተማ አቡጃ በሚገኘው መኖሪያ ቤት ውስጥ በግል ተነሳሽነት በሚሰራቸው ስራዎችና በክፍያ በሚሰራቸው ምስሎች በመጠመድ ጊዜውን ያሳልፋል። በዩናይትድ ስቴትስ አውደር ዕዩን እያሳየ የሚገኘው ይሄው አርቲስት ለአሜሪካ ድምጽ በእናቱ ጸሎት እጅግ እንደሚመካም ተናግሯል። እናቴ እናቴ አባቴን በሞት ካጣሁበት ጊዜ አንስቶ የምታደርግልኝ ጸሎት ለወደፊቱ ታላቅ እንደሆን የምታደርገው ልባዊ ምኞቷ ነው። ያሳደገኝ በእሷ ጸሎትና ድጋፍ ነው። ይህንን ቁርጠኝነት ማዳበር ይሻልኩት። ትግሉ የተሰኘው ስዕል ገበያ ላይ ያያቸው ልጆች ላይ ተመርኩዞ የተሰራ ነው። እንዴት እየተሰቃዩ እንደሆንና አንዱ ሌላውን ይዞ ምግብ ሊሰጠው ሲሞክር አየሁኝ። ያንን ምስል በዝነ ልቦና ያስቀመጥኩት፣ ከዚያም ያየሁትን እደግመዋለሁ አልኩ። ብዙ ጊዜ ለስዕሉ መነሻ ሐሳብ በዚህ መልኩ ከአካባቢ ነው የማገኘው። ሌላኛው ስዕሉ ደግሞ ብሬኪንግ ሉዝ ወይም ደግሞ በግርድፍ ትርጉሙ ፈቶ ማምለጥ ይሰኛል። ሴቶችን በማብቃት ላይ የሚያተኩር ነው። ቋጠሮ መጀመሪያውንም የተፈታ ነው። አፍሪካውያን ሴቶች ብዙ ጊዜ መናገር እድል አይሰጣቸውም። ብዙ ጊዜ ሴቶች ዝም ይባላሉ፣ እንዲሳተፉ አይፈለግም። ስለዚህ ጾታዊ እኩልነት እንዲሁም በብሔራቸውና በጾታቸው የሚደርስባቸው መነገር አለበት። እከሌ በዩናይትድ ስቴትስ የተመልካቾቹ ምላሽ አበረታቶኛል ይላል። ስዕሉን በሚመለከቱት ሁሉ ላይ ስሜቴን ለማስተጋባት እጥራለሁ። ስራዎቼ በስሜት ላይ የተመሠረቱ በመሆናቸውም በዚህ መንገድ የእኔን አይነቱን ስዕል ሊረዱት ይችላሉ። የዴንቨር የሙዚየም ተቆጣጣሪና ስራ አስኪያጅ ሼልቢ ከሌ የሚለየው በስሜትና በጥረት እንደሆነ ትናገራለች። አንዳንድ ጊዜ በጊዜ እንጠመዳለን። ይህን መሰል የገጽታ ስዕል ለመፍጠር ብዙ ጊዜ ሊወስድ ይችላል። ለይስሐቅ የምሰጠው ክብርም ያን ያክል ጊዜ በማሳለፉ ነው። እናም ስዕሎቹን ሰርቶ ጨርሷል። የሚሰራቸው ስዕሎች ለእሱ የግል የሆነ ትርጉም ያላቸው ናቸው። እናም እሱን ስዕሎቹን የግሉ የሚያደርግበት መንገድ ለእኛም የግላችን እንዲሆን ያደርገዋል። የናይጄሪያዊው አርቲስት አይዛክ ኬሊ ስራዎች በኮሎራዶ ዋና ከተማ እስከ ነሐሴ መጨረሻ ድረስ የሚታዩ ይሆናል። አድማጮች የእሁድ ምሽት ነሐሴ 1 2014 ዓ ም የጋቢና ቤ መሰናዶ እዚህ ላይ ተጠናቋል አብራችሁን ስለነበራችሁ እያመሰገንን በነጋው ምሽት በመደበኛው መሰናዷችን እንጠብቃችኋለን አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቤ እያላችሁ አድርሱም ኤደን ገረመው መሰናዶውን በመምራት ንጉሱ ታምሬ በድምፅ ከነብሩ እንዲሁም ደግሞ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል ሰላም ጤና ስጥልኝ ደህና ደሩ